የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ስምንተኛ ፍትሐ ብሔር ችሎት የአቶ ኤልያስ ገብሩን አካል ወይም የሃቤስ ኮርፐስ ጥያቄ ነጻ የማድረግ አቤቱታ ውድቅ አደረገ። የከሳሽ ጠበቃ ለበላይ ፍርድ ቤት የይግባኝ አቤቱታቸውን እንደሚያቀርቡ አስታውቀዋል። መለስካቸዋማ ዝርዝሩን ልኳል። ከጥቂት ሳምንታት በፊት በፖሊስ ተይዞ በአዲስ አበባ ፖሊስ ኮሚሽን በእስር ላይ የሚገኘው ጋዜጠኛ ኤልያስ ገብሩ ለፍርድ ቤት ያቀረበው አካልን ነጻ የማድረጊያ አቤቱታ ውድቅ ተደረገበት። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ስምንተኛ ፍትሐ ብሔር ችሎት ዛሬ በጽህፈት ቤት አቤቱታ ባዩን አስቀርቦ የተከሳሽንና የከሳሽን ክርክር ሰምቷል። የከሳሽ ጠበቃ አቶ ተማም አባቦልጉ ለቪኦኤ እንዳስረዱት ፖሊስ ከሳሽ ያቀረበውን አቤቱታ ተቃውሞ ተከራክሯል። ከሳሽ በቁጥጥር ስር ከዋለ በኋላም ፍርድ ቤት ይቀርቡ እንደነበረ አስረድተዋል። ፍርድ ቤቱ የከሳሽ የአቶ ኤልያስን አቤቱታ ተመልክቶ ፖሊስ ያቀረበውን ክርክር ተቀብሎ ከሳሽ ያቀረበውን አካልን ነፃ የማድረግ አቤቱታ ውድቅ እንዳደረገው አቶ ተማም አባቦልጉ ገልጸዋል። ፍርድ ቤቱ የሰጠውን ትንታኔ ግን አልተቀበሉትም። ምክንያቱ በጊዜ ቀጠሮ ፍርድ ቤት ቀርቧል የሚል ነው። እኛ ክስ ፍርድ ቤት ቀርቦን ቢሆን ብለን ነው ክስ ያቀረብ ነው። ፍርድ ቤት ቀርቦን ቢሆን እስራቱ ሕገወጥ ነው። ምርመራ እያጣራ ያለው አዲስ አበባ ፖሊስ ነው። አዲስ አበባ ፖሊስ በፀረ ሽብር ክስ የሚቀርብን ጉዳይ ማጣራት አይችልም። ስለዚህ የፀረ ሽብር ግብረ ኃይል ተብሎም በሌላ መልኩ የተቋቋመው ከፖሊስ ከደህንነትና ከምናምን የተወጣ አካል ደግሞ በሕግ ስላልተቋቋመ ያን ማጣራት አይችልም ነው። አሁን ዛሬ ደንበኛዬ ቀርቦ ምንድን ነው ያስረዳው፣ የያዙኝም ሰዎች አንደኛው መታወቂያቸውን አላሳዩኝም ለምን አሰርኩም፣ አልነገሩኝም። ኋላ ግን ቃልን የተቀበሉኝ ሰዎች አዲስ አበባ ፖሊስ ሰዎች ናቸው። የያዙኝም ሰዎች ኋላ ሳጣራ አዲስ አበባ ፖሊስ ሰዎች ናቸው። እየተመረመርኩ ያለው በነሱ በፌዴራል ፖሊስ አይደለም። ስለዚህ ይሄን የማጣራት ስልጣን የሌለው ቡድን ነው እያጣራ ያለው ብሎ ለፍርድ ቤቱ አስረድተዋል። ስለዚህ ዋናው ክርክራችን ይሄ ነው። ዋናው ክርክራችን ስልጣን የሌለው አካል ነው እያጠራ የሚለውን ሲሆን፣ ፍርድ ቤቱ ያ ማጣራት አልፈለገም። ወይም እንግዲህ በአቤቱታችን ላይ በግልጽ ጠቅሷል። ፍርድ ቤቱ በውሳኔ ላይ በግልጽ አስሮታል። ለነዛ ጥያቄዎች ለነዛ ፍርድ ቤት ቀርቧል በሚል ብቻ የአካል ነጻ የማውጣት ክሳችንን ሳይቀበለው ቀርቷል ማለት ነው። የአካል ነጻ የማውጣት ህግ የሚለው ምንድን ነው? እንደዚህ ህገ ወጥ ስራ ሰለባ የሆኑ ሰዎች ማንም አዎ በህግ የተሰጠው ስልጣን የሌለው ሰው በህጉ መሰረት ሳይሆን ካሰረህ ማለት ነው። አሁን አዲስ አበባ ፖሊስ ኤልያስን አስሮ ምርመራ እያደረገ እንዳለው አዲስ አበባ ፖሊስ ፌዴራል ፖሊስ አይደለም። ኤልያስ ያለውም በአካል ያቀረበ የአዲስ አበባ ፖሊስ ነው። ፍርድ ቤቱ ይሄን እያየ ጭምር ፍርድ ቤት ቀርበዋል በሚል ብቻ ህገ መንግስቱ ላይ ያለው ሁሉ ጠቅሰናል። አንድ ሰው ሲያዝ ለምን ተያዘ ይነገረዋል። ይሄ ሁሉ አልተደረገም። የፍርድ ቤት መጥሪያ አልነበረም። ማታ ሁለት ሰዓት ከአርባ ነው የተያዘው ከተያዘም በኋላ በጣም ኢሰብአዊ በሆነ መልኩ ነው የተያዘው። እነዚህ ዝርዝር ነገሮችን ደንበኛዬም ራሱ ኤልያስ ራሱ በዝርዝር አቅርቧል። እኔ ማቅረብ ያለው ፖሊስም አልካደም። ይዞት የቀረበው የአዲስ አበባ ፖሊስ ነው ምርመራ እያጣረው እኔ አደለውም ማላለም ምን ማለት ነው ነው ብለን በምንልበት ጊዜ ሌላ ምንም ማስረጃ ዶክመንቶቹ መቶ የሚታዩልን ብለናል። እነዚህ እነዚህ ሁሉ አልፎ ፍርድ ቤቱ ፍርድ ቤት ስለቀረበ ብቻ በሚል እኛ ስናቅርብ ክሱንም እኮ ፍርድ ቤት ቢቀርብም እንኳን እነዚህ ህገወጥ ነገሮች በሙሉ ስልጣን በሌለው አካል መጣራት ኤልያስን ታስሮ የሚገኘው አዲስ አበባ ፖሊስ ላይ መሆን ሆኖ ምርመራው ቃሉ የተቀበሉት እነሱ መሆናቸው ህገ ወጥ ነው። ይሄ ሊቆም ይገባል። የህገ ወጥ ስርዓት ደግሞ ከህገ ወጥ ስርዓት ነጻ ሊሆን የማለት ጥያቄ ነው ያቀረው ከን በእነዚህ ነገሮች ላይ ብይን ይስጥልን ህጋዊ ነው ህጋዊ አይደለም የሚለው ያን ሳይበይን ፍርድ ቤት ቀርቧል የሚል ብቻ ያው ምን ያደርጋሉ። ከዚህ በኋላ እርሱ ይግባኝ እላለሁ ይግባኝ እላለሁ። ምክንያቱም ይሄ በመላ ኢትዮጵያ የተደረገ ያለ ጉዳይ ነው። የኤልያስ ጉዳይ እኛ የፈለግነው ባይዞ ለማሳያነት ነው። ምን ብለዋል ጠቅላይ ሚኒስትር ዓብይ አህመድ ድሮ ባለፈው ነገር አልጠየቅም ከአሁን በሆባ አዲሱ ነገር እንጠየቃ የፍርድ ቤት አሰራርም ቢሆን ማለት አሁን ፍርድ ቤቱ ራሱ ለኢትዮጵያ ህዝብ ዳኝነት እያቀረብ ነው ነው ያለ፣ ነው። እውነቱን ለመነጋገር በጣም አመሰግናለሁ። እኔም አመሰግናለሁ።